የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አጠናቅረዋል። ሚያዚያ 7 ቀን 2008 ዓመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነ ዘላለም ወርቅአገኘሁ የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ መስርቶባቸው ሲከራከሩ ከቆዩ አምስት ተከሳሾች መካከል ሁለቱ ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የተባሉትን ተጠርጣሪዎች አቃብ ሕግ በክሱ አኳያ ያቀረበባቸውን ማስረጃዎች በመከላከያ ምስክሮቻቸውና ማስረጃዎች በበቂ ሁኔታ በመከላከላቸው በነጻ ቢያሰናብታቸውም እስከ ዛሬ ድረስ ፍርዱ ተፈጻሚ ሳይሆን ቆይቶ በዛሬው ዕለት ከረፋዱ አራት ሰዓት ላይ መፈታታቸውን የአቶ ዮናታን አባት አቶ ወልደ ላቀው ለቪኦኤ አሳውቀዋል። ትናንትና የመፈቻ ሰነዳቸውን አጠናቀው ከዓመት በላይ ከቆዩበት ወህኒ ቤት ሲወጡ ፖሊስ ከደጃፉ ላይ ተቀብሎ በተለምዶ ማዕከላዊ ወደ ተባለው የምርመራ ስፍራ ለምን እንደወሰዳቸው ምክንያቱ በግልጽ ባይታወቅም ዛሬ ረፋዱ ላይ ግን ዳግም እንዲህ ባለ ተግባር እንዳትሳተፉ የሚል ምክር ተሰጥቷቸው መፈታታቸውን አቶ ወልደ ያብራራሉ። ፍርድ ቤት ግን በተከሰሱበት የወንጀል ተግባር ተሳትፎ እንዳልነበራቸው ውሳኔ ሰጥቶ በነፃ ማሰናበቱ ይታወቃል። በሌላ በኩል በዚሁ መዝገብ የተከሰሱት አቶ ዘላለም ወርቅ አገኘው፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ፍርድ ቤቱ በተከሰሱበት ወንጀል ጥፋተኛ ናቸው የሚል ውሳኔ እንዳሳለፈባቸው መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ